ተክለ ሀይማኖት፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ አባታችን፣ አማልደን፣ አስታርቀን ክፈተሪጋርካምላ ተክለ ሀይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አባታችን አማልደን አስታርገን ከፈጣሪ ጋር ካም So, ya mesekent, ተክለ ሃይማኖት፣ ተክለ አበ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ አባታችን አማልዴን አስታርገን ከፍጣሪ ጋር ከአምላክ Dişarıya as Tekle

Samu can't tell the end in chin fit and care yet. care